ሰላም፣ እንዴት ዋላችሁ? ከዛሬው ዜና ጋር ነው በሳም አብደላ። የአይዋ ኮቪድ አስራ ዘጠኝን ጋር በሚደረገው ውጊያ ሌላ ምዕራፍ ላይ ይደርሰዋል። በአይዋ ውስጥ ከአንድ ሚሊዮን በላይ ክትባቶች የኮሮና ቫይረስ ክትባት ተሰጥተዋል። የአይዋ ብርተሰብ ጤና መመሪያ አርብ እንደተናገሩ አይዋ አንድ ነጥብ ሶስት ሚሊዮን ዶዞዎች አሞልተዋል። በሚሊዮን የሚቆጠሩ የተኩስ ማስታወቂያዎች በክትባት አቅርቦቶች ላይ ከፍተኛ ጭማሪ የሚያንጸባርቅ ነው። ነገር ግን በሚቀጥለው ወሮች ውስጥ ብዙ አዋቂዎች ብቁ ስለሚሆኑ ግዛቱ ከፍተኛ ፍላጎት እንዴት እንደሚያዝ ግልጽ አይደለም። አይዋ ሰዎች የክትባት ቀጠሮ ለመያዝ ውስጥና ላይ ማዕከላዊ ስርዓት የለውም። በዚህ ሳምንት መጀመሪያ ላይ ሁለት አንድ አንድ አይዋ የጥሪ ማዕከል በ በቴክኖሎጂ ወይም በሌሎች መሰናክሎች ምክንያት ክትባቱን መውሰድ ለማይችሉ እድሜያቸው ስልሳ አምስት እና ከዛ በላይ የሆኑ አዋቂ ቀጠሮ የሚይዝ አዲስ የክትባት መረኮኝ አገልግሎት ጀምሯል። አገልግሎቱን ማክሰኞ ከጀመረበት ጊዜ አንስቶ ሁለት አንዳንድ አቅራቢያዎች በሚገኘው የ የሃይቪ ፋርማሲ ውስጥ አዛውንት አይዋኖች ሁለት ሺህ አንድ መቶ ሀያ ሶስት ቀጠሮዎች ሰጥተዋል። ግዛት ውስጥ ከአሁን ድረስ ሀምሳ ስድስት በመቶ አይዋኖች በላይ በኮቪድ አስራ ዘጠኝ መምቶ መሞታቸውን አረጋግጧል። የሕብረተሰብ ጤና መመሪያ አርብ ዕለት አስራ አንድ ተጨማሪ የኮቪድ አስራ ዘጠኝ ሰዎች ሞት እና ተጨማሪ አራት መቶ ሀምሳ ሰማኒያ ዘጠኝ የተረጋገጡ ጉዳዮች ሪፖርት አድርጓል። በመንግስት ደረጃ የአስራ አራት ቀናት አሁንታዊ መጠን ሶስት ነጥብ ዘጠኝ ፐርሰንት ነው። ባለፈው 24 ሰዓታት ውስጥ ውድበሪ ኮኒ 24 አዳዲስ ጉዳዮች ሪፖርት አድርጓል። የሶሎንድ ማህበረሰብ ጤና ማዕከል በሚቀጥለው ስድስት ሳምንታዊ ውስጥ የጤና ጣቢያ ኮቪድ-19 ክትባት መርሃ ግብር እንዲቀላቀል ይጋበዛሉ። ይህ መርሃ ግብር በቀጥታ ያተደገፈ ማህበረሰቦች ና የኮቪድ-19 የተጎዱት በፍትሐዊ ክትባቶች ለማረጋጋት ለሚረዳ የጤና ጣቢያዎች ክትባቶች በቀጥታ ይመድባሉ። የኮሮና ቫይረስ ወረርሽኝ የአንድ አመት ምልክት በኋላ አንድ ቀን ከአይዋ ስቴት ዩኒቨርሲቲ ፕሬዚዳንት ለመጪው የትምህርት አመት አዲስ መደበኛ በጉጉት እየጠበቁ መሆኑን ለመምህር ለሰራተኞች ና ለተማሪዎች ተናግሯል። ፕሬዚዳንቱ ዌንድ ዊንተርሲን እንደተናገሩ በ በትምህርት አመት በአካል ያሉ ትምህርት ቤቶች፣ ላብራቶሪዎች፣ ስቱዲዮዎች፣ መኖሪያ፣ ምግብ፣ የተማሪ እንቅስቃሴዎችና የግቢ ዝግጅት ወደ ቅድመ ወረሽኝ ደረጃ ይመለሳለን ብለዋል። አመሰግናለሁ።